የጅቡቲ የጸጥታ ኃይሎች ዛሬ በአንድ ሃይማኖታዊ ኩነት ላይ በከፈቱት ተኩስ በርካታ ሰዎች ሞተዋል ሲሉ እማኞች ለአሜሪካ ድምፅ ራዲዮ ሶማሊኛ አገልግሎት ተናግረዋል። የጸጥታ ኃይሎቹ ሃይማኖታዊ ኩነት እንዳይካሄድ ያስጠነቀቁ ቢሆንም አዘጋጆቹ ችላ እንዳሉትና ሟቹ ሃይማኖታዊ መሪ ሼክ ዮኒስ ሙሴን ለማሰብ እንደተሰበሰቡ ምንጮች ጠቁመዋል። የጸጥታ ኃይሎቹ የተሰባሰቡትን ሰዎች መበተን ሞክረው እንደነበር ጅቡቲ ያሉት ጋዜጠኞችና እማኞች ተናግረዋል። በአገሪቱ ያለ የአሜሪካ ድምጽ ራዲዮ ዘጋቢ ቢያንስ ሁለት ሰዎች እንደተገደሉ ዘግቧል። ሌሎች ምንጮች ደግሞ ከዛ የበዛ ነው የሞተው ይላሉ።